ተቃራኒ ፍላጎቶችና የጋዛ የተኩስ አቁም ስምምነትን የሚመለከት ዘገባ ነው። በእስራኤልና በሀማስ መካከል የተደረሰው የጋዛ ጦርነት የተኩስ አቁም ድርድር በተቃራኒ ዘላቂ ፍላጎቶች የተወሳሰበ ነው ሲሉ ሁለት ምሁራን ለአሜሪካ ድምጽ ተናግረዋል። በታጋቾችና እስረኛ ልውውጥ ላይ በተመሰረተ የተኩስ አቁም ድርድር ላይ ባለው በጋዛ ጦርነት በሁለቱም ወገኖች ላይ ከፍተኛ ጉዳት መድረሱን ምሁራኑ አመልክቷል። በአጭር ጊዜ ውስጥም መፍትሄ ማግኘት ይቻላል የሚል እምነት እንደሌላቸውም ነው ምሁራኑ የገለጹት በቴላቪቭ ዩኒቨርሲቲ የሴማዊ ቋንቋ መምህር የሆኑት ዶክተር አንበሰ ተፈራን እና እንዲሁም ደግሞ ዶክተር አደም ካሚልን ያነጋገረው ድርጅት ደስታ ተከታዩን አሰናድቷል። የእስራኤል ሐማስ ጦርነት የተጀመረው ሐማስ እንደ አውሮፓውያን አቆጣጠር ጥቅምት ሰባት ቀን 1200 ሰዎችን የገደለበትንና 250 የሚሆኑትን አግቶ የወሰደበትን በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። እስራኤል ውስጥ ከ30 ዓመታት በላይ የኖሩትና በቴሌአቪቭ ዩኒቨርሲቲ የሴሜቲክ ስነ ቋንቋ መምህር የሆኑት ዶክተር አንበሳ የተፈራ በተለይ በዚያ ጥቃት ከተወሰዱ ታጋቾች የተወሰኑትን ማስለቀቅ ቢቻልም ቀሪዎቹን ሙሉ ለሙሉ ማስለቀቅ አለ መቻሉ ታጋቾቹ ይገኙበታል ከተባለው አሰቃቂ ሁኔታ አኳያ በእስራኤላውያን ዘንድ ጥሩ ስሜት ያልፈጠረና በመንግስትም ዘንድ ጫና ማሳደሩን ይገልጻሉ። አሁን አስራ አምስት አስራ ስድስት ያህል ሰዎች ተለቀዋል። እነዛ ደግሞ ሲመጡ እየደረሰባቸው ነገር እየገለጹ ነው ያሉት። የመጨረሻ የተለቀቁት ሶስቱ እውነት እንዳሁ የሚያሰራ ሌሎቹ ከዛ በፊት የተለቀቁት በተለይ ሴቶቹ ደህና ናቸው። ምግብ አይሰጣቸውም። ለምሳሌ አሁን አንዱ ሲናገር አንድ ሶስተኛ ፒታ ወይ ቁራሽ ዳቦ ለሶስት ነው ተካፍሎ የሚበሉት እና እንዳይሞቱ በቃ በህይወትም እንዳይኖሩ በቃ እነዛ እየተደረጉ ነው ቶርቸር በረሀብ እየተሰቃዩ የነበሩት የተለቀቁት ታጋቾች የጤና ሁኔታ መታወክና ደርሶብናል ያሉት ጉዳት ያልተለቀቁትን ታጋቾች ጉዳይ አሳሳቢ እንዳደረገው ዶክተር አንበሴ ያክላሉ። በመካከል ልጆቻችን ቢሞቱ ነው የሚሉ ሰዎች አሉ። በተለይ እንደነገር አስራ ስድስት ሰዎች ተለቀው አሁን የሚለቀቁ አስራ ሰባት ሰዎች አሉ። ከዛ ውስጥ አንድ ስምንት በህይወት የሉም የሚባል ዘጠኝ አሉ። አሁን ይሄ ነገር ቢሰናከልና ቢቆም የነዛ ሰዎች ህይወት አደጋ ላይ ነው የሚሆነው። በተለይ አንድ የሚያሳዝነው ነገር አንድ ሰውያ ያለ እሱ ተለቋል፣ ግን ሚስቱና ሁለት ትንንሽ ልጆቹ፣ አንደኛው ህፃን እንደውም ገና አንድ ዓመት አልሞላውም ታፍኖ ሲወሰድ አንደኛው አራት ዓመቱ ነበር እና አሁን እነሱ በህይወት ይኑሩ አይኑሩ አይታወቅም። የዘጠኝ ሰው ነፍስ አሁን አደጋ ላይ ነው ማለት ነው። ሌላው በዚህ ጉዳይ ያነጋገርናቸው በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ የጥናት ባለሙያው ዶክተር አደም ካሚል በተለይ በፍልስጤማውያን በኩል እስካሁን በጦርነቱ ደርሷል ያሉት ጉዳት ከፍተኛ እንደሆነ ይናገራሉ። ቁጥር ጠቅሰው የጉዳቱ መጠን ከፍተኛ መሆኑን አስረድተዋል። ሰሞኑን ታይቶ የነበረው የተኩስ አቆም ስምምነት የተስፋ ብልጭታ ከማሳየት ባለፈ ዘላቂ ሊሆን እንደማይችል ስጋታቸውን ያካፍላሉ። በዚህ ሂደት ዘላቂ መፍትሄ ሊገኝ ይችላል በሚለው ላይ ግን ጥርጣሬ አላቸው። እቺ ሰሞኑን የተደረገችው ስምምነት ከሞላ ጎደል ትንሽ ብልጭታ አሳይታ ነበር። የመጨረሻ እርቅ ይገኛል ብሎ መጠበቁ የዋህነት ሊሆን ይችላል። ሀማሶች እንደውም ካለፈው ይበልጥ የተጠናከረ የነያህያ ሲንዋር መገደል፣ የነእስማኤል ሀኒያ መገደል ምናልባት መሪዎችን መግደሉ መፍትሄ ሊያመጣ ይችላል፣ እስራኤል ድል ታደርጋለች የሚለው ነገር ነበረ። የነበረው አስተሳሰብና ግምት ግን ያ ሊሆንም አይችልም፣ መሆንም ያቅተዋል የሚል ግምት ነው ያለ። በበኩል የጥናትና ምርምር ተከታታይ ይህን ጉዳይ ዶክተር አንበሴ ግን በዚህ አይስማሙም። ምሁሩ እስራኤላውያንን የያዘው የታጋቾች ጉዳይ ብቻ እንጂ ጦርነቱ ከሳምንታት የማያልፍ እንደሆነ ይናገራሉ። በጋዛ ውስጥ እንደ ልብ እኮ እንዳይዋጉ፣ ችግሩ የነሱ እስረኞች አሉ። የሚደበድቡበት ሞት አንዳንድ ጊዜ እስራኤል በምታደርገው ጥቃት ራሱ እነዚህ ታጋቾች ይሞታሉ። ያ ነው እስራኤልን አስሮ የያዘው እንጂ አሁን እስረኞች ባይኖሩ ኖሩ፣ እኔ እንጃ በአንድ ሳምንት ሁለት ሳምንት የሚያልቅ ጦርነት ነው። በዩናይትድ ስቴትስ በሽብርተኛ ቡድንነት የተፈረጀው ሀማስ በጥቅምት ሰባቱ ጥቃት አንድ ሺህ ሁለት መቶ የሚሆኑ ሰዎችን ገድሎ ሁለት መቶ ሀምሳ የሚሆኑትን አግቷል። በተኩስ አቁም ስምምነቱና በሌሎች ውሎች ከታጋቾቹ መካከል ከግማሽ የሚበልጡት የተለቀቁ ሲሆን ስምንት ታጋቾች ደግሞ በወታደራዊ እርምጃ ተለቀዋል። የጋዛ የጤና ሚኒስቴር እንዳመለከተው እስራኤል በአየርና በምድር ባካሄደችው ጦርነት ከ48200 የሚበልጡ ፍልስጤማውያን የተገደሉ ሲሆን የሚበዙት ሴቶችና ሕጻናት ናቸው። ሆኖም የጤና ሚኒስትሩ ከተገደሉት ውስጥ ምን ያህሉ ተዋጊዎች እንደሆኑ ለይቶ አላሳየም። የእስራኤል ጦር ኃይል በበኩሉ ከተገደሉት ውስጥ 17 ሺዎቹ ተዋጊዎች ናቸው ብለዋል። በጥቃቱ ብዛት ያለው የጋዛ አካባቢ ወድሟል። ከ2.3 ሚሊዮን አጠቃላይ የጋዛ ነዋሪዎች መካከል አብዛኞቹ ለመፈናቀል እና ስደት ተዳርገዋል። እስራኤል እስላማዊ ታጣቂ አሁንም አንድ መቶ የሚደርሱ ታጋቾችንና ከ30 የሚበልጡ አስክሬኖችን በቁጥጥር ስር እንዳዋሉ ነው ብላለች። እንደ አካባቢው የጤና ባለሥልጣናት ገለጻ ጦርነቱ እስካሁን ከ34 ሺህ በላይ ፍልስጤማውያንን ገድሏል። ከእነርሱም ሁለት ሶስተኛ የሚሆኑት ህጻናትና ሴቶች ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።